You 're with SBS Radio. SBS Radio. አገር እንዴት ሰነበተች? በዛሬው ሀገር እንዴት ሰነበተች ፕሮግራም ሙሉ ለሙሉ የማተኩረው በወቅቱ የኮሮና ቫይረስ ወይም ወረርሽኝ ላይ ይሆናል። የኮሮና ቫይረስን ለመከላከል የተቋቋመው ብሔራዊ አስተባባሪ ኮሚቴ ዓርብ መጋቢት አስራ አንድ ቀን ሁለት ሺ አስራ ሁለት ዓመተ ምህረት ወደ ኢትዮጵያ የሚመጡ መንገደኞች ሁሉም በራሳቸው ወጪ ለዚህ ዓላማ በተከለሉ ሁለት ሆቴሎች ውስጥ ለአስራ አራት ቀናት ራሳቸውን ለይተው እንዲያቆዩ ውሳኔ ማስተላለፉን አስታወቀ። የሚቆዩባቸውም ሆቴሎች መንግስታዊዎቹ ስካይላይት እና ጊዮን ሆቴሎች መሆናቸውንም ብሔራዊ አስተባባሪው ኮሚቴ ጨምሮ ገልጸዋል። ይህ በጠቅላይ ሚኒስትር አብይ አህመድ የሚመራው ኮሚቴ በዚህ ዕለት የኢትዮጵያ አየር መንገድ በጊዜያዊነት በሰላሳ ሀገራት በረራ እንዳያቋርጥ፣ ማረሚያ ቤቶች መተፋፈግን እንዲያስቆሙ፣ ለጊዜውም ቢሆን የቤተሰብ ጥያቄን እንዲገቱ፣ አዳዲስ እስረኞች ወደ ማረሚያ ቤቱ ሲገቡ ከህመሙ ነጻ ስለመሆናቸው ማረጋገጫ ሳይዙ እንዳይገቡ፣ የውጭ ዜጎችን መተናኮል ተቀባይነት እንደሌለው፣ ቫይረሱ ዘርንና ዜግነትን የማይለይ መሆኑን ህዝቡ እንዲገነዘብ ይህም ታልፎ የውጭ ዜጎችን የሚተናኩል ካለ ፖሊስ ጥብቅ እርምጃ እንዲወስድ በፈቃደኝነት የበጎ አገልግሎት ስራ ሲያተናውኑ የነበሩ ወጣቶች ራሳቸውን በተገቢው መንገድ እንዲጠብቁ እንዲደረግ በትምህርት ላይ ያሉትን ጨምሮ ሁሉም የሕክምና ባለሙያዎች ለብሔራዊ ግዳጅ እንዲዘጋጁ ጥሪ ማቅረቡን አርብ ምሽት ላይ መንግስታዊ የዜና አገልግሎት ኮሚቴውን በመጥቀስ ዘግቧል። የቫይረሱን ስርጭት ለመግታት የውሃ እጥረት እንዳለ ለብሔራዊ ኮሚቴ ጥያቄ ቀርቦለት ጠቅላይ ሚኒስትሩ በሰጡት መግለጫ መጠናቀቂያ ጊዜያቸው የተቃረቡ የውሃ ፕሮጀክቶች እንዲፋጠኑ መመሪያና ፋይናንስ የተሰጠ መሆኑን አስታውቀዋል። አያይዘውም የምርመራ ቁሳቁሶች፣ የአፍና አፍንጫ መሸፈኛ ጭንብሮች፣ አልኮልንና እጅ ማጥሪያ ማቴሪያሎች ለህዝብ እንዲዳረሱ እንደሚደረግም ኮሚቴው አስታውቋል። ከቫይረሱ ጋር ተያያዙ ሆቴሎች ሀምሳ በመቶ ገበያቸው መቀነሱን አስታውቋል። የቱሪስቶች ፍሰት በመቋረጡና የኮንፈረንስ ጉባኤያቸው በማቋረጣቸው ሆቴሎች ክፉኛ መጎዳታቸውን የሆቴል ባለቤቶች ማህበር አስታውቋል። በሀገሪቱ ከሚገኙት ትላልቅ ሆቴሎች መካከል ዋነኛው የሂልተን ሆቴል ካሉት ከሶስት መቶ በላይ ክፍሎች ውስጥ በአሁኑ ጊዜ ሀምሳ ክፍሎች ብቻ የተያዙ መሆናቸው ተነግሯል። የወቅቱ የአፍሪካ ህብረት ሊቀመንበር የደቡብ አፍሪካው ፕሬዚደንት ሴሪል ራማፖዛም አርብ መጋቢት አስራ አንድ ቀን ከአፍሪካ ህብረት ኮሚሽነር ጋር በአዲስ አበባ ሊያደርጉ ቀጠሮ ይዘው የነበረውን ስብሰባ መሰረዛቸውም ታውቋል። የደቡብ አፍሪካው ፕሬዚደንት የሕዳሴው ግድብ ጉዳይም በአፍሪካ መሪዎች እንዲታይ በአጀንዳነት መያዙ ተናግረዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም አርብ መጋቢት አስራ አንድ ቀን ሁለት ሺ አስራ ሁለት ዓመተ ምህረት እንዳስታወቁት የኢትዮጵያ አየር መንገድ አንድ መቶ ዘጠና ሚሊዮን ዶላር ገቢ ማጣቱን አስ አስታውቀዋል። ይህ ቅናሽ የተመዘገበው በሁለት ወራት ውስጥ መሆኑንም አቶ ተወልደ ገልጸዋል። አቶ ተወልደ ለጊዜው የሰራተኛ ቀነሳ ለማድረግ አለመታቀዱን ገልጸው ከሀያ በላይ አውሮፕላኖች አገልግሎት መስጠት ማቋረጣቸውን ጠቅሰዋል። አየር መንገዱ ወደ ሚላን፣ ማርሴይ እና ጄኔቭ በረራውን ያቋረጠው ተጓዥ መንገደኞች ባለመኖራቸው ነው ያሉት አቶ ተወልደ ወደ ጅቡቲ፣ ኢኳቶሪያል ጊኒ፣ ኮንጎ ብራዛቢል፣ ሱዳን እና ካሜሮን በረራው የተቋረጠው ሀገራቱ ሙሉ ለሙሉ የሀገራቸውን የአየር ክልል በመዝጋታቸው ነው ብለዋል። ናይጄሪያና ሳዑዲ አረቢያ በሽታው ከተዛመተባቸው ሀገሮች ዝርዝር በማውጣት በመከልከላቸው አየር መንገዱ በረራ አቋርጧል። ደቡብ አፍሪካ፣ የተባበሩት አረብ ኤምሬት፣ ኳታር፣ ህንድና ታይላንድ ቪዛ ስለከለከሉ በረራ አይቻልም ካሉ በኋላ አሜሪካና አውሮፓም የጉዞ ክልከላ አውጥተዋል ብለዋል። አየር መንገዳችን እንደዚህ ያለ ቀውስ አይቶ የማያውቅ መሆኑን የጠቀሱት ዋናው ስራ አስፈጻሚ በዚሁ ለረጅም ጊዜ ወረርሽኙ ከቀጠለ ጊዜያዊ ሰራተኞችንና ከውጭ የሚቀርቡ አገልግሎቶችን እንደሚያቋርጡ አስታውቀዋል። የኢትዮጵያ አየር መንገድ አስራ አራት ሺህ ሰራተኞችና ሶስት ሺህ የኮንትራት ሰራተኞች እንዳሉት ይታወቃል። ሰባ አራት ዓመቱ የሆነው አየር መንገዱ በጦርነትና በረሃብ ወቅትም ስራውን በሚገባ ማከናወን የቻለ ጠንካራ ኢትዮጵያዊ ድርጅት መሆኑ ይታወቃል። አቶ ተወልደ ጨምረውም በቫይረሱ ሳቢያ አያታ ተብሎ የሚጠራው ዓለም አቀፉ የአየር ትራንስፖርት ማህበር እንደተነበየው በቅድሚያ አንድ መቶ አስራ ሶስት ቢሊዮን ዶላር አየር መንገዶች እንደሚከስሩ ተገመተ ሲሆን አሁን ደግሞ ወደ ሁለት መቶ ቢሊዮን ዶላር የተጠጋ ኪሳራ እንደሚደርስበት እንደሚደርስ ተንብዮዋል። የአፍሪካ አየር መንገዶች አራት ቢሊዮን ዶላር መክሰራቸውን ቀደም ሲል ማስታወቃቸው ይታወሳል። አቶ ተወልደ በዚህ ኦፊሴላዊ መግለጫ ቻይና ከራሱ አየር መንገድ አልፋ ወደ ቻይና ለሚበሩ አየር መንገዶችም የገንዘብ ድጋፍ እንደምታደርግ አስታውቀዋል። የኢትዮጵያ አየር መንገድ ሰፋ ያለ እንቅስቃሴ በአሊባባው ባለቤት ጃክማ አማካይነት ትናንት እሑድ መጋቢት አስራ ሶስት ቀን ተከታታይ ስራ እንዳገኘ አቶ ተወልደ ተናግረዋል። ትናንት እሑድ ጃክማ ለአፍሪካ የሰጡት እርዳታ አዲስ አበባ ገብቷል። ይህንኑ እቃ ለአፍሪካ ሀገራት የሚያደርሰው ደግሞ የኢትዮጵያ አየር መንገድ መሆኑንም አቶ ተወልደ ተናግረዋል። በቫይረሱ ምክንያት ትርፍ ማግበስበስ የቀጠሉት የመድኃኒት ቤቶችና ሱፐር ማርኬቶች ናቸው። በየአካባቢው ያሉ ጉሊቶችም ከፍ ያለ ትርፍ በማግኘት ላይ ናቸው። በተለይ እንደ ሎሚ፣ ነጭ ሽንኩርትና ፌጦ የመሳሰሉት እጅግ በጣም በመወደዳቸው ነጋዴዎች እየቸበቸቡት ይገኛሉ። ይህኛው እጅግ የተለመደ ግብይቱ ስለሆነ ህብረተሰቡን ብዙም አላስደነገጠውም። መንግስትንም ህዝብንም በጣም ያስደነገጠው ከመድኃኒት ቤቶች ወጥተው ሊገመትና ሊታመን በማይችል መልኩ የሚሸጡት በወቅቱ እጅግ ተፈላጊ የሆኑት እንደ እጅ መሸፈኛ ጓን፣ የአፍና አፍንጫ መሸፈኛ ጭምብሎች፣ አልኮልና እጅ ማጽጃዎች ናቸው። በአዘቦት ቀን አስር ብር ይሸጡ የነበሩ የእጅ ላስቲክ ጓንቶች እስከ ሁለት መቶ ብርና ከዚያም በላይ መናራቸው ፊታቸው ላይ እስኪታይ ድረስ ጠቅላይ ሚኒስትር አብይንም ጭምር ያስደነገጠ ነበር። በአሁኑ ጊዜ በእነዚህ ነጋዴዎች ላይ መንግስት ጥብቅ እርምጃ በመውሰድ ላይ ይገኛል። ባንኮች ከዚህ ቫይረስ ጋር በተያያዘ በኦንላይን ወይም በሞባይል ባንኪንግ ህብረተሰቡ እንዲጠቀም ምክር እየሰጡ ይገኛሉ። በሁሉም ባንኮች ግን በር ላይ አንድ ተጠቃሚ ሲገባ እጁን ባልኮል እንዲያጸዳ ተዘጋጅተው መጠበቅ የተለመደ መሆኑ ነው። ይህ አይነቱ አሰራር በአንዴ በተግባር ተተርጉሞ በሁሉም ባንኮች መታየቱ ሀገሪቱ ከሞላ ጎደል ይህንን ቫይረስ ለመከላከል ተገቢ እርምጃ መውሰዷን አመላካች ነው ማለት ብዙዎች ይናገራሉ። ህብረተሰቡ በአመዛኙ መንግስት ይህን ቫይረስ ለመከላከል እያደረገ ያለው እርምጃ በበጎ መልኩ የሚያዩ ሲሆን የተወሰኑ ተቺዎችም አሉበት። በጋዜጦች ላይ ጠንከር ተብለው ወቀሳ ከሰነዘሩት መካከል ኮሮና ቫይረስ እና የገዥው ፓርቲ ቸልተኝነት በሚል ርዕስ ገዥው ፓርቲ ስብሰባ ማካሄዱን በማውገዝ ይህ ቫይረሱን ለማስፋፋት የሚረዳ እኩይ ተግባር መሆኑን የገለጹበት እና አየር መንገድ ቀደም ብሎ በረራዎችን አለማቋረጡ እንደ መንግስት ቸልተኝነት መወሰዱ ተጠቅሷል። ሌላው ተቺዎች የሰነዘሉት ቢኖር ትምህርት ቤት መዘጋቱ ተገቢን ቢሆን፣ ግን ከቀኑ አምስት ሰዓት ላይ ትምህርት ቤት እንዲዘጉ በጠቅላይ ሚኒስትሩ የተሰጠው መግለጫ ኃላፊነት የጎደለው ነው መባሉ ነው። በነኚህ ተቺዎች አባባል ሰኞ ማታ ሊሰጥ ይቻል ነበር። ይህን አለማድረግ ግርግርና ትርምስ የፈጠረ እና የመንግስትን ስርዓት የማይለዩ አማካሪዎች እንዳሏቸው እና የጊዜ ምርጫቸው ኃላፊነት የጎደለው ነው ተብሎ ጠቅላይ ሚኒስትሩ ተተችተውበታል። ቢሆንም ከእንደዚህ አይነቶች ለመተቸት ብቻ ከተሰነዘሩ ትችቶች ባስቻገር በአመዛኙ ብዙዎች የመንግስትን አያያዝ አበረታች መሆኑ ከመግለጽ በቀር የከፋ ጥሬ አይሰማባቸውም። ትናንት ምሽት በጤና ሚኒስቴር በተገለጸው መሰረት በአሁኑ ጊዜ በኢትዮጵያ በቫይረሱ የተያዙ ሰዎች ቁጥር አስራ አንድ ደርሷል። እስከ ትናንት ድረስ ዘጠኝ ነበሩ። ከአስራ አንዷ ውስጥ አንዷ ሴት ብቻ ክፉኛ የታመሙ ሲሆን አስሩ በደህና ሁኔታ ላይ ይገኛሉም ተብሏል። በጥርጣሬ ተይዘው ተገለው የቆዩት በአመዛኙ እየተሻላቸው መሆኑንም የጤና ሚኒስቴር አስታውቋል። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ